የሶማሌ ክልል ተፎካካሪ ፓርቲዎች የፊታችን ጳጉሜ አንድ ለሚካሄደው ምርጫ እና ከምርጫ በኋላ በክልሉና ሰላምና ልማት ላይ በጋራ የሚመክሩበት ምክር ቤት ማቋቋማቸውን አስታወቁ። የምክር ቤቱ ሊቀመንበርና የምዕራብ ሶማሌ ዴሞክራሲያዊ ፓርቲ ፕሬዚዳንት አቶ ሂርሲ ዶልን አዲስ ቸኮል አነጋግሯቸዋል። በሶማሌ ክልል የፊታችን ጳጉሜ ለሚካሄደው ክልላዊና ሀገር አቀፍ ምርጫ የሚወዳደሩ የፖለቲካ ፓርቲዎች የጋራ ምክር ቤት ማቋቋማቸውን የምክር ቤቱን ሊቀመንበር አቶ ሂሪስ ዶል አስታወቁ። የምዕራብ ሶማሌ ዲሞክራሲያዊ ፓርቲን በመወከል የምክር ቤቱ አባል የሆኑት አቶ ርሲ የፖለቲካ ፓርቲዎቹ የጋራ ምክር ቤት ቀጣዩን ምርጫ በሰላም ለማጠናቀቅ ጠቃሚ ነው ይላሉ። ብዙ ነገር ለተከፈተ ያለው ለምርጫም አሁን የሚካሄዱ ምርጫውም ያው አንድ ላይ ተወያይተን በዛው መሰረት ምርጫው እንዲካሄድ የሚመጣው ችግር ሁሉ ተመካክረን እና ተወያይተን በየጊዜው የሚመጣው ችግር ለመፍታት እና በስድስተኛው ሀገራዊ ምርጫ እንድንካሄድ አስፈላጊ ስለሆነ በዚህ ነው ያቋቋመ ነው። ከዚህ በፊት የምዕራብ ሶማሊ ዲሞክራሲያዊ ፓርቲ፣ የኡጋዴን ብሔራዊ ነጻነት ግንባር ወይም ኦብነግ፣ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማና ሌሎችም ተፎካካሪ ፓርቲዎች በእጩዎች ምዝገባ፣ በመራጮች ምዝገባ እንዲሁም በሌሎች ምርጫ ነክ ጉዳዮች ዙሪያ በተደጋጋሚ ቅሬታዎችን ሲያቀርቡ ነበር። የምርጫ ቦርድም የእጩዎች ምዝገባን በተመለከተ ቅሬታዎቻቸውን ሰምቶ ማስተካከያ አድርጎላቸው የነበረ ሲሆን የመራጮች ምዝገባ በተመለከተ የቀረበውን ቅሬታም በምርጫ ቦርድ ምክትል ሊቀመንበር የሚመራ የልኡካን ቡድን ወደ ሶማሌ ክልል ሄዶ የመስክ ምልከታ ካካሄደ በኋላ መጀመሪያ ላይ የተወሰኑ ምርጫ ክልሎችን፣ በኋላ ሙሉ በሙሉ የሶማሌ ክልል ምርጫን ወደ ጳጉሜ እንዲተላለፍ ወስኖ ነበር። አሁን በተቋቋሙ የሶማሌ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት የብልጽግና ፓርቲ፣ ኦብነግ፣ ምዕራብ ሶማሌ እና የነጻነትና እኩልነት ፓርቲዎች አባል የሆኑ ሲሆን የምዕራብ ሶማሌ በሊቀመንበርነት ምክር ቤቱ ለስድስት ወር እንዲመራ ተወስኗል። የብልጽግና ፓርቲ የምክር ቤቱ አባል መሆኑ ቅሬታዎችን ከስር ከስር በውይይት ለመፍታት ጠቃሚ ነው ብለው እንደሚያምኑ ነው አቶ ሪስ ገልጹት። እንደ አቶ ኤርሲ ገለጻ ምክር ቤቱ ከምርጫ ነክ ጉዳዮች ባሻገር ፓርቲዎች ወደፊትም ክልሉን በሚመለከቱ ጉዳዮች በጋራ የሚመክሩበት ይሆናል። ሰላም ለክልሉ የሀገር ጉዳይ ስለሆነ ለሰላምም፣ ለፀጥታ፣ ለሁሉም ነገር ተመካከረን ነው የምንካሄደው። ምክር ቤቱ ይህን አገልግሎት እነዚህ ዓላማ አገልግሎት ይሰጣል ማለት ነው። ይሄ ሁሉ ዓላማው አለ ማለት ነው። ምክር ቤቱን ከስድስት ወር በኋላ ኦብነግ በሊቀመንበርነት እንዲመሩ አስቀድሞ መወሰኑንም አቶ ኤርሴ ለቪዮ ገልጸዋል። በዚህ የሶማሌ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት በክልሉ ለሕዝብ ተወካዮች ምክር ቤትና ለክልል ምክር ቤት የሚወዳደረው ኢዜማ ያልተሳተፈ ሲሆን ያልተሳተፈበት ምክንያት እንደማያውቁ አቶ ሄርሺ ተናግረዋል። ከክልሉ የኢዜማ መረጃ ለማግኘት ያደረግነው ጥረት አልተሳካም። ስድስተኛው ብሔራዊ ምርጫ ሰኔ 14 ቀን 2013 ዓ ም ከሶማሌና ሀረሪ ክልል እንዲሁም አማራ፣ አፋር፣ ኦሮሚያና ቤኒሻንጉል ጉሙዝ ክልል ካሉ የተወሰኑ ምርጫ ክልሎች በስተቀር በ436 የምርጫ ክልሎች ምርጫ ተካሂዶ ብልጽግና ፓርቲ መንግስት መመስረት የሚያስችል ድምጽ ማግኘቱን ብሔራዊ ምርጫ ቦርድ ይፋ ማድረጉ ይታወሳል። በሶማሌ ክልል የሚካሄደው ምርጫ የክልሉን ገዢ ፓርቲ እንዲሁም ክልሉን ወክሎ ለህዝብ ተወካዮች ምክር ቤት የሚሳተፉትን የሚመርጡበት ይሆናል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ